አዲስ አበባ የሚገኙ ከለላ ጠያቂ ኤርትራውያንን በመመዝገብ አፋር ክልል ውስጥ በሚዘጋጅ መጠለያ ጣቢያ ለማስፈር ማቀዱን የስደተኞችና ከስደት ተመላሾች አገልግሎት አስታውቋል። ከአሜሪካ ድምጽ ያነጋገራቸው አዲስ አበባ የሚገኙ ኤርትራውያን በበኩላቸው ሕጋዊ ሰነድ ለማቅረብ ባለመቻላቸው ለስር መዳረጋቸውን ተናግረዋል። ኤርትራውያን ከለላ ጠያቂዎች ለዘፈቀደ ስር መዳረጋቸውን ያስታወቀው የኢትዮጵያ ሰብዓዊ መብቶች ኮሚሽን ከሀገር የመባረር አደጋ እንደተጋረጠባቸውም ጠቁሟል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል። የስደተኞችና ከስደት ተመላሾች አገልግሎት የስደተኞች ጥበቃ ዲሬክተር አቶ ዳባ ለሜሳ ለአሜሪካ ድምፅ በሰጡት ቃለ መጠይቅ አዲስ አበባ ውስጥ የሚገኙ ከለላ ጠያቂ ኤርትራውያንን ለማስፈር አፋር ክልል አብዓላ አካባቢ የመጠለያ ስፍራ መመረጡን ተናግረዋል። መጠለያውን ለማዘጋጀት ከተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በጀት እየተጠበቀ መሆኑንም አመልክተዋል። የዳሰሳ ጥናት ተደርጎ የት ይሰፍራሉ ተብሎ ከክልሎች ጋር ባር አካባቢ ያሉ አባላ የሚባል አይ ተመርጦ ይሄንን በበጀት አስደግፎ በዚህ ያሉት ኢንኬት ሞዶች የሚገባ ለማድረግ የቅድመ ዝግጅት ስራዎች ሰርተናል። ይሄንን ለዩኒሰርን በጀት እንዲሰጠን አሳውቀናል። በዚህ ደረጃ ላይ የበጀት ምክንያት ነው ያቆም ነው እ ሁሉንም የመመዝገብ ና ወደዛ የመውሰድ ይኖራሉ። አጠቃላይ ይህንን አጠቃላይ ያሉት ኢንኬት ሞዶች መስቦ ለመጨረስ እንዳራበት ይህንን እቅድ ይዘናል። አዲስ አበባ ያሉት አዲስ አበባ ሆነው መመዝገብ የሚችሉበት እድል አይኖርም። ከቦርደር ሀያ አምስት ኪሎ ሜትር በቦርደር ሲገቡ ነው ኖርማል ምዝገባ የምናደርገው። መሀል አዲስ አበባ ላይ ሪሴፕሽን ሴንተር ተፈጥሮለት እንደዚህ አይነት ምዝገባ አይኖርም፣ ቦታም ስለማይኖረን ማለት ነው። ስለዚህ እነሱን አጠቃላይ ሰብስቦ አሁን ነው ያልኩት ቦታ የመውሰድ ስራዎች ይኖራሉ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር ባለፈው ሳምንት ባወጣው መግለጫ ኢትዮጵያ ለሚኖሩ ኤርትራውያን ከለላ ጥያቄዎች ጥበቃ እንዲደረግ ጥሪ አቅርቦ ነበር። ለዚህ ደግሞ ከለላ ጥያቄዎቹን መመዝገብ አስፈላጊ መሆኑን ኮሚሽኑ አሳስበዋል። የስደተኞች ጥበቃ ዲሬክተር አቶ ዳባ የዩኤንኤችሲአርን ማሳሰቢያ ተከትሎ ከአሜሪካ ድምፅ ለቀረበላቸው ጥያቄ ኤርትራውያን ከለላ ጥያቄዎችን በመመዝገብ ወደ መጠለያ ጣቢያ ለማስገባት ዕቅድ መያዙን ቢገልጹም የአሜሪካ ድምፅ ያነጋገራቸው አዲስ አበባ የሚገኙ ኤርትራውያን ሕጋዊ ሰነድ ማቅረብ ባለመቻላቸው ለእስር መዳረጋቸውን ተናግረዋል። ስሙ ቢጠቀስ ለደህንነቱ እንደሚያሰጋው ገልጾ አስተያየቱን የሰጠን አንድ አዲስ አበባ ውስጥ የሚኖር ኤርትራዊ ለአራት ዓመት ያለመዝገባና መታወቂያ መኖሩን ይናገራል። በዚህም ምክንያት ታስሮ እንደነበርም ገልጿል። ሁለት ወር ከሀያ ቀን ነው የታሰርኩት። በአንድ እስር ቤት ብቻ አብረውኝ የታሰሩ ሀያ ሦስት ኤርትራውያን ነበሩ አስራሁለቱ ሕጋዊ ሰነድ ስለነበራቸው ተፈቱ። ሌሎቻችን ግን ሰነድ አልባ ስለነበርን እዚያው ቆየን። ሆኖም እኔ የወገብ ሕመም ስለነበረብኝ ከሌሎቹ ሁለት ሳምንት ቀድሜ ወጣሁ። እስረኛ ሲበዛ አንዳንዴ ቆመን የምናድርበት ጊዜ ነበር። እኔ ደግሞ የወገብ ሕመምተኛ ስለሆንኩኝ መቆም አልቻልኩም። እናም ለቀቁኝ። በእስር ቤት ቆይታው ምንም ነገር ተጠይቆ ፍርድ ቤትም ቀርቦ እንደማያውቅ ገልጿል። አብረውት የነበሩት እስረኞችም ከሦስት ወራት በኋላ መፈታታቸውን ጠቁመው አሁንም ግን በስጋት ውስጥ እንደሚገኝ ተናግረዋል። አይወልችም በቃ ኮ ከቤት አልወጣም። እዛ ያየሁትን ነገር ዳግም ማየት አልፈልግም። ለሁለት ወራት ያህል ሰውነታችንን ታጥበን አናውቅም። ልብሳችን ተባይ አፍርቶ ነው የወጣ ነው። አሁንም ስጋት ስላለብኝ በዚህ ሰዓት ወጥቼ ለመንቀሳቀስ አልፈልግም። የቤት እስረኛ ነኝ ማለት እችላለሁ። ስለዚህ ጉዳይ የተጠየቀው የኢትዮጵያ ሰብአዊ መብቶች ኮሚሽን ከኤርትራውያን ስደተኞችና ከለላ ጠያቂዎች እንዲህ አይነት አቤቱታዎች እንደሚደርሱት ጠቅሶ ይህን መሠረት አድርጎ ባካሄደው ክትትልም ችግሩ መኖሩን ማረጋገጡን ገልጿል። በኮሚሽኑ የተፈናቃዮች የፍልሰተኞችና ስደተኞች መብቶች ጉዳይ የሥራ ክፍል ዲሬክተር እንጉዳይ መስቀሌ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ከለላ ጠያቂዎቹ ሰነድ አለመያዛቸው ለችግር እንዳጋለጣቸው ይናገራሉ። ባከናወናቸው ክትትሎች፣ ምርመራዎች፣ የውትወታ ስራዎች የለየ ነው። ትልቁ የሰብአዊ መብት ተግዳሮት የሆነው በአሁኑ ሰዓት ኤርትራውያን ስደተኞችን በተለይ ጥገኝነት ጠያቂዎችን እያጋጠመ ያለው የዘፈቀደ እስር ምንለው ነው ወይም በእንግሊዝኛው አርቢትራሪ ዲቴንሽን ምንለው ነው። በተለይ ደግሞ ሰነድ የሌላቸው ጥገኝነት ጠያቂዎች ለዘፈቀደ እስራ ተጋላጭ ሆነዋል። የስደተኞች ጥበቃ በምዝገባ ይጀምራል። ካልተመዘገቡ ግን መታወቂያና ሌሎችም ህጋዊ ሰነዶችን ማግኘት አይችሉም፣ ያሉት እንጉዳይ መስቀሌ ይህ ሁኔታ ከእስር በተጨማሪ ሌላም አደጋ እንደደቀነባቸው አመልክተዋል። ከዚህ ቀደምም የሚያስታውሰው ኮሚሽኑ ባወጣው መግለጫ ጭምር ከዚህ ቀደም ኤርትራውያን ሰነድ የላቸውም በሚል ምክንያት ወደ ሀገራቸው ተገዶ እንዲመለሱ የተደረጉ መሆኑን እናስታውሳለን። እኛ መግለጫ አውጥተናል። አሁንም ኮሚሽኑ እየተከታተለ ባላቸው ጉዳዮች ላይ አንዱ አሳሳቢው ነገር ሰነድ አልባ የሆኑ ኤርትራውያን ጥገኝነት ጠያቂዎችን ዲፖርት የማድረግ ወይም ደግሞ ተገዶ የመመለስ ችግሮች ወይም አደጋ ተጋርቶባቸዋል። እንጉዳይ መስቀሌ ከሌላ ጠያቂዎቹ ላይ እየደረሱ ናቸው ካሏቸው ችግሮች በተጨማሪ ሰነድ አልባ በመሆናቸው እንደ ትምህርትና ጤና የመሰሉ ማህበራዊ አገልግሎቶችም እንደማያገኙ ገልጸዋል። ስሙ እንዳይገለጽ የጠየቀን ኤርትራዊው ስደተኛም እንደዚሁ መታወቂያ ስለሌላቸው ማህበራዊ አገልግሎቶችን መጠቀም እንደማይችሉ ተናግረዋል። የባንክ አገልግሎት አላገኝም። በትምህርትና በሙያ ራሴን ማሳደግ አልችልም። መታወቂያ ከሌለህ አገልግሎት አታገኝም። ሁሉም ያችን ወረቀት ነው የሚጠይቅህ። ልጆች ይዘህ መስራት አለመቻልና የሰው እጅ ጠባቂ መሆን ከባድ ነው። ሰነድ ባለመያዝህ ብዙ ነገር ነው የምታጣው። የኢትዮጵያ ሰብዓዊ መብቶች ኮሚሽን በከለላ ጠያቂዎቹ ላይ ይደርሳሉ ያላቸው ችግሮች የሚቀረፉት ኢትዮጵያ በፈረመቻቸው ዓለም አቀፋዊና አህጉራዊ የስደተኞች ጥበቃ ስምምነቶች እንደዚሁም በራሷ አዋጆች መሰረት ምዝገባ ስታከናውን መሆኑን ጠቅሶ ይህ ሂደት በአስቸኳይ እንዲጀመር ጠይቀዋል። ባለፈው ሳምንት ይህንን ጉዳይ አስመልክቶ መግለጫ ያወጣው ዩኤንኤችሲአርም በኢትዮጵያ ለሚኖሩ ኤርትራውያን ከለላ ጠያቂዎች ጥበቃ እንዲደረግ ጥሪ አቅርበዋል። ዓለም አቀፋዊ ጥበቃ የሚሹ ኤርትራውያን በትግራይና በአፋር ክልል በኩል ወደ ኢትዮጵያ እየገቡ መሆናቸውን የገለጸው ኮሚሽኑ እነዚህን ከለላ ጠያቂዎች ገና ከጅምሩ በመመዝገብ ማገዝ ለጥበቃ አገልግሎት አስፈላጊ መሆኑን አውስተዋል። ምዝገባው ከለላ ጠያቂዎቹ የሕገወጥ የሰዎች ዝውውር ሰለባ እንዳይሆኑ፣ ማኅበራዊ አገልግሎት እንዲያገኙ፣ ሥራ እንዲሰሩና ከቤተሰቦቻቸው ጋር እንዲቀላቀሉ እንደሚረዳቸውም ጠቅሰዋል። ኮሚሽኑ የኢትዮጵያ መንግሥት ኤርትራውያን ከለላ ጠያቂዎችን ለመመዝገብ በሚያደርገው ጥረት እንደሚያግዝም ተናግረዋል። አዲስ አበባ የሚገኙትን ከለላ ጠያቂዎች ወደ አፋር ክልል የመውሰድ ዕቅድ እንዳለ የገለጹት የስደተኞች ጥበቃ ዲሬክተር አቶ ዳባ ልሜሳ የኤርትራ ፓስፖርት ይዘው በሕገ ወጥ መንገድ ወደ ኢትዮጵያ የገቡት ግን በቅድሚያ ከኢሚግሬሽንና ዜግነት አገልግሎት ጋር በመተባበር የማጥራት ሥራ እንደሚከናወን ተናግረዋል። በአዲስ አበባ የሚኖሩት ኤርትራውያን ስደተኞችና ከሌላ ጠያቂዎች በዘፈቀደ ይታሰራሉ፣ የመባረር አደጋም ተጋርጦባቸዋል በሚል ስለቀረበው ቅሬታ የተጠየቁት አቶ ዳባ አልፎ አልፎ እንዲህ አይነት እስር ይከሰታል፣ ከፖሊስ ጋር እየተነጋገርንም እናስፈታቸዋለን ሲሉ ገልጸዋል። ተገደው ከሀገር ይባረራሉ ስለሚባለው ደግሞ እስካሁን እንደዛ መደረጉን አላውቅም ከእንግዲህ ግን ይህ አይደረግም ብለዋል በእርግጠኝነት አይኖርም ብዙ ብዙ እንትኖች አሉ ገኛ ጠያቂዎች አሉ እንዲህ አይነት ፐርሰፕሽን የለም ይሄ አለም አቀፍ የገባነው ስምምነት ምጡ ስለሆነ ከዚህ አይነት አሰራሮች የሉ ከዚህ ጉዳይ ጋር በተያያዘ የሚነሳው ሌላው የከለላ ጠያቂዎቹ ቅሬታ መታወቂያ አይታደስልንም የሚል ነው ላለፉት 16 ዓመታት በኢትዮጵያ መኖሩን የሚናገረው ኤርትራዊው ስደተኛ ጀማል መሐመድ ስዒድ ከዓለም ዋጭ መጠለያ ጣቢያ ወጥቶ አሁን አዲስ አበባ እየኖረ መሆኑን ተናግረዋል። ሆኖም መታወቂያውን ለማደስ ችግር እንደገጠመው ይገልጻል። ሕደስ ኣይኽእልን በተለይ ኣብቲ ኣማዓስከር ኬድካ ሕዱሰ እዮም ዝብልኻ ኣብዚ ሊታደስ አይችልም ይህን ስትጠይቅ ወደ መጠለያ ጣቢያ ሄደህ ኣሳደስ ይልሃል። እኔ አሁን አዲስ አበባ ከመጣሁ አንድ ዓመት ከሁለት ወር ሆኖኛል ግን መታወቂያዬን ለማሳደስ ስጠይቅ ወደ ዓለም ዋጭ ተመለስ ነው ያሉኝ። ስለዚህ ጉዳይ የተጠየቁት አቶ ዳባልሜሳ በመጠለያ ጣቢያ የተሰጠ መታወቂያ እዛው ነው የሚታደሰው ብለዋል። በሕገ ወጥ መንገድ ከመጠለያ ወጥተው አዲስ አበባ የሚኖሩ ስደተኞች ይህን አገልግሎት አያገኙም ሲሉም ተናግረዋል። ዩኤንኤችሲአር በመግለጫው በኢትዮጵያ ተመዝግበው የሚኖሩ ሰባ ሺ ኤርትራውያን ስደተኞች እንዳሉ አውስቶ ካለፈው ዓመት ጥር ወር ጀምሮ ደግሞ ሃያ ሺህ ኤርትራውያን ኢትዮጵያ መግባታቸውን አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።